The voice of America. <laughs> <The> united <laughs> will never be divided. Students United will never be divided. Students United will never be divided. The United States to one Washington, D.C., Naham Saoum Gzatoch. በመቶዎች ሺዎች የሚቆጠሩ ሰልፈኞችን ዛሬ አስተናግደዋል። የሰልፉ መሪ ርዕስ ለሕይወታችን እንሰለፍ የሚል ሲሆን የጦር መሣሪያዎችን በመያዝ አሠራር ላይ የጠበቀ ቁጥጥር እንዲደረግ የሚጠይቁ ሰልፈኞች ናቸው በየአደባባዩ የወጡት። በነገራችን ላይ ለሕይወታችን እንሰለፍ ማርች ፎር አውር ላይቭዝ ከያዝነው የአውሮፓ ወር ስያሜ ማርች ጋርም በመግጠሙ ማርች ለሕይወታችን ሊባልም ይችላል። በዋሽንግተን ዲሲው ሰልፍ ላይ ከግማሽ ሚሊየን በላይ ተማሪዎች ወጣቶችና ቤተሰቦቻቸው ይወጣሉ ተብሎ ቀደም ሲልም ተገምቶ የነበረ ሲሆን በሁሉም የአሜሪካ ስቴቶች ወደ ስምንት መቶ የሚሆኑ ተመሳሳይ ሰልፎች ተካሂደዋል። ዩናይትድ ስቴትስ ውስጥ በትምህርት ቤቶች፣ በመዝናኛ ስፍራዎች፣ በሥራ ቦታዎችና በሌሎችም አካባቢዎች በተለያዩ አጋጣሚዎች ተኩስ በሚከፍቱ ሰዎች በቀን በአማካይ የዘጠና ስድስት ሰው ሕይወት እንደሚጠፋና በአመት ከሰላሳ ሺህ ሰው በላይ ከጦር መሣሪያዎች ጋር በተያያዙ ጥቃቶች ወይም እርምጃዎች እንደሚገደል ወይም እንደሚሞት በቅርቡ የወጡ አሕዛዊ መረጃዎች ያሳያሉ። ታህሳስ ስድስት 1783 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር የጸደቁት የዩናይትድ ስቴትስ ሕገ መንግሥት የመብቶች ድንጋጌዎች አካል የሆነው ሁለተኛው ማሻሻያ ሰከንድ አሜንድመንት መሣሪያ በንብረትነት የመያዝና ይዞም የመንቀሳቀስ መብትን የሚያረጋግጥ ሲሆን በአሜሪካ ፖለቲካ ውስጥ የበረታ ተጽዕኖ እንዳለው የሚታወቀው ብሔራዊ የነፍጥ ማኅበር ኤንአርኤ ይህንን ድንጋጌ በጽናት እንደሚጠብቅ ይናገራል። 146 ዓመት ዕድሜ ያስቆጠረውና አምስት ሚሊየን የተመዘገቡ አባላት እንዳሉት የሚነገረው ኤንአርኤ በጦር መሣሪያ ባለቤትነት ጉዳዮች ላይም የሚደረግ ማንኛውንም አይነት ቁጥጥር ይቃወማል። አሜሪካውያን በጦር መሳሪያ ባለቤትነት ጉዳይ ላይ ያላቸው አመለካከት በየወቅቱ እየተቀያየረ የመጣ ሲሆን በአሁኑ ጊዜ ወደ 69 ከመቶ የሚሆኑ የሀገሪቱ ዜጎች በጦር መሳሪያ ባለመብትነት ጉዳይ ላይ ጠበቅ ያሉ ቁጥጥሮች እንዲደረጉ የሚፈልጉ መሆናቸውን የአሶሽየትድ ፕሬስ የሕዝብ ጉዳዮች ጥናት ማዕከል ያደረገው ቅኝት አሳይቷል። በጥቅምት 2005 ዓ ም ይህ መጠን 55 ከመቶ የነበረ ሲሆን ባለፈው ዓመት ጥቅምት 2009 ዓ ም ደግሞ ወደ 61 ከመቶ ከፍ ብሎ እንደነበረ ይኸው ጥናት አመልክቷል። የጠበቀ ቁጥጥር እንዲደረግ ከዲሞክራቶቹ ከዴሞክራቶቹ 90 ከመቶ፣ ከሪፐብሊካኑ 50 ከመቶ፣ ከመሣሪያ ባለቤቶች ደግሞ 54 ከመቶ የሚሆኑት እንደሚደግፉ ተገልጿል። በዛሬው ሰልፍ ላይ ልጆቹን ይዞ ወጥቶ የነበረን አንድ ኢትዮጵያዊ አሜሪካዊ የሶማሊኛ ዝግጅት ክፍላችን ባልደረባ ዛህራ አብዲ አግኝታ አነጋግራ ነበር። ስሜ ጌዲዮን ደሳለኝ ይባላል። ልጄ አቢጌል ጌዲዮን እና ዮናይል ጌዲዮን እና የመጣ ነው። እዚህ ፕሮቴስት ለማድረግ ነው። በጠመንጃ ብዙ አይነት እንትን እየተፈጠረ ነው፣ ትምህርት ቤቶች ውስጥና ማሽንገን አሜሪካ ጦርነት ላይ አይደለም ያለው እና ማሽንገን ምን እንደሚያደርግላቸው አይገባኝም። ስለዚህ ይህንን ለመቃወም ነው። ገን ኮንትሮል እንዲደረግ እሱን ፕሮቴስት ለማድረግ ነው የመጣ ነው። ዩናይትድ ስቴትስ ውስጥ ከጦር መሳሪያዎች ጋር በተያያዙ ጥቃቶችና የሁከት አድራጎቶች በማንኛውም መደበኛ ቀን ሰባት ሕፃናትና ዕድሜያቸው በአስራዎች ውስጥ የሚገኙ ታዳጊዎች ይረግፋሉ። ዛሬ የተካሄዱትን ሰልፎች ያዘጋጁትና የመሩት ንግግሮችን በየመድረኮቹም ያደረጉት ዕድሜያቸው በአሥራዎቹ ውስጥ የሆኑ ተማሪዎችና ታዳጊዎች ናቸው። ይህ በጦር መሣሪያ ላይ የሚደረግ ቁጥጥር ጉዳይ ከሰባት ወራት በኋላ በሚካሄዱት የአማካይ ዘመን የተወካዮች ምክር ቤት የስቴቶችና የአካባቢ ሥልጣናት ምርጫ ወቅት የጎላ ቦታ ይኖረዋል ተብሎ እየተነገረ ነው ዩናይትድ ስቴትስ ውስጥ በአሁኑ ጊዜ በሲቪሎች እጆች ውስጥ ከ280 ሚሊዮን በላይ የጦር መሣሪያዎች እንዳሉ ሰነዶች ይጠቁማሉ። አሜሪካ ውስጥ በመሣሪያ ምክንያት የሚፈጸመው የግድያ መጠን በሌሎች የበለጸጉ ሀገሮች በዓመት ከሚደርሰው አማካይ በ25 ጊዜ የገዘፈ መሆኑን በሕዝብ ብዛት ዩናይትድ ስቴትስ 46 ከመቶውን ድርሻ ከመካከላቸው ብትይዝም፣ በሁከት አዘል ሞት ደግሞ 82 ከመቶ የሚሆነው ጉዳት እንደሚደርስባት ይነገራል።